የአሜሪካ ድምጽ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም አስር 2017 ዓ ም ዝግጅታችን ጀመረ። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት በዞኑ ለሚገኙ ተፈናቃዮች የዕለት ደራሽ ምግብ በወቅቱ ለማቅረብ መቸገሩን ገለጸ። ተቃዋሚው የኦጋዴን ብሔራዊ ነጻ አውጪ ግንባር ወይም ኦብነግ የሶማሌ ክልል የዜጎች መብት የሚጣስበት እየሆነ ነው ሲል ከሰሰ፣ የክልሉ መንግስት ምላሽ ሰጥቷል። እነዚህና ሌሎች ዘገባዎች በምሽቱ ዝግጅታችን ተካተዋል። ሰላም፣ ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን እየመራው አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። አሉላ ከበደ ለዜናው እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ አዘጋጅ ደረጀ ደስታ ነው። ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራሳ ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና ያለም ዜናው ወደ አሉላ ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያ ርዕሶቹን። ሶማሊያ ሕገ ወጥ የጦር መሳሪያ ወደ ፑንትላንድ እያጓጓዘች ነው ስትል ኢትዮጵያን ወነጀለች። በሙያ አጋሮቻችን ላይ የተፈጸመው ግድያ ብርቱ ስጋት ፈጥሮብናል ሲሉ አንዳንድ የምስራቅ ጎጃም መምህራን ተናገሩ። ከከባዱ የእስራኤል አየር ድብደባ በኋላ በእስራኤል ጦርና በሂዝቦላ መካከል ግጭቱ ተባብሶ መቀጠሉ ተዘግቧል። ወደ ዝርዝሩ እንዘልቃለን። ሶማሊያ ህገ ወጥ የጦር መሳሪያዎችን ወደ ፑንትላንድ እያጓጓዘች ነው ስትል ኢትዮጵያን ወንጅላለች። ኢትዮጵያ ያልተፈቀዱ የጦር መሳሪያዎችና ጥይቶችን ወደ ሶማሊያዋ ከፊል ራስ ገዛ አስተዳደር ፑንትላንድ ልካለች ሲል የሶማሊያ መንግስት ዛሬ አርብ ባቀረበው ክስ ወንጅሏል። የተባለው ድርጊት የተባለውን ድርጊት በጽኑ ታወግዛለች። የሶማሊያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ነው ይህን ያለው። ኢትዮጵያ ሁለቱ ወታደራዊ ተሽከርካሪዎች የተጫኑባቸው የጦር መሳሪያ ወደ ፑንትላንድ በሚያደርሰው የገዛ ግዛቷ በኩል አሳልፋለች ሲልም ከሷል አያይዞም አንዳችም ዲፕሎማሲያዊ ተሳትፎ ወይም ፈቃድ በሌለበት የተፈጸመው ይህ እርምጃ በሶማሊያ ሉዓላዊነት ላይ ከፍተኛ ጥሰት የፈጸመና በብሔራዊ ክልላዊ ክልላዊ ደህንነቷ ላይም ከፍተኛ ተጽዕኖ የሚያሳድር ነው ብሎታል። ሆኖም የተባለው የጦር መሳሪያ ጭነት ፑንትላንድ መቼ እንደደረሰ መግለጫው አላብራራም። የተፈጸመበትን ጊዜ ያልገለጸው ይህ መግለጫ በተጨማሪም ኢትዮጵያ የጦር መሳሪያዎችን ወደ ደቡብ ምዕራብ ሶማሊያዋ ባይዶዋ በአውሮፕላን ልካለች ሲላክሏል የሶማሊያ ውንጀላን አስመልክቶ የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት የኢትዮጵያን የውጭ ጉዳይ ሚኒስትር ባለስልጣናት ቢጠይቅም በኢትዮጵያ በኩል እስካሁን ምላሽ አልተገኘም። በሙያ አጋሮቻችን ላይ የተፈጸመው ግድያ ብርቱ ስጋት አሳድሮብናል ሲሉ አንዳንድ የምስራቅ ጎጃም መምህራን ተናገሩ። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ የሁለት ስራ ባልደረቦቻቸው መገደል ከፍተኛ ስጋት እንዳሳደረባቸው አንዳንድ የጎጃም አካባቢ መምህራን ናቸው። ይህን የገለጡት መምህራኑ ዛሬ ለአሜሪካ ድምጽ ሲናገሩ የትምህርት ቤቶችን መከፈት በተመለከተ ከመንግስትና ከአካባቢዎቹ የሚንቀሳቀሱ የፋኖ ታጣቂዎች እየተሰሙ ያሉ ተቃራኒ ምልክቶች ግራ እንዳጋቧቸውና የደህንነት ስጋት ውስጥ እንደከተቷቸውም አብራርተዋለም። ስራ ቢጀምሩ ህይወታቸው ለአደጋ ሊዳረግ ለደህንነታቸው በመስጋት ወደ ስራ ካልተመለሱ ደግሞ መተዳደሪያ ገበያቸውን እንዳያጡ በመፍራት አጣብቂኝ ውስጥ መግባታቸውንም እነኚሁ መምህራን አስረድተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ከከባዱ የእስራኤል አየር ድብደባ በኋላ በእስራኤል ጦርና በሂዝቦላ መካከል ግጭቱ ተባብሶ መቀጠሉ ተዘግበዋል። በኢራን ከሚደገፈው ሄዝቦላ ጋር ለአንድ ዓመት የሚጠጋ ጊዜ የተካሄደው ግጭት በሊባኖስና እስራኤል ድንበር አቅራቢያ የእስራኤል ከፍተኛ የአየር ድብደባ ተባብሶ መቀጠሉን ያመለከተው በሊባኖስ የሚገኘው የተባበሩት መንግስታት የሰላም አስከባሪ ኃይል ግጭቱ እንዲረግብ ሲል ጠይቋል። ይህ በእንዲህ እንዳለ የጋዛውን ጦርነት ተከትሎ በተቀሰቀሰው የሁለቱ ወገኖች ግጭት ከአሁን ቀደም ታይቶ የማይታወቅ ነው በተባለ ጥቃት በያዝነው ሳምንት የሂዝቦላ አባላት ይጠቀሙባቸው የነበሩ የጽሁፍ መልእክት ማስተላለፊያዎችና በእጅ የሚያዙ መነጋገሪያዎች ፈንድተው ሰላሳ ሰባት ሰዎች ሲገደሉ በሺዎች የሚቆጠሩ የቆሰሉባቸው መሳሪያዎች ባትሪዎቻቸው ፒቲኤን የተባለ ከፍተኛ ተቀጣጣይ ፈንጂ ኬሚካል በውስጡ የያዙ መሆኑን የሊባኖስ ምንጮች ለሮይተርስ ዛሬ ገልጠዋል ፈንጂው በባትሪ ኬሚካል ውስጥ የተዋሃደበትን መንገድ ምን እንደሆነ መኖሩን ለማወቅ እጅግ አዳጋች መሆኑንም እነኚሁ ምንጮች አክለው አስረድተዋል። የፓኪስታንና የኢራን መንግስታት የዲፕሎማሲያዊ ደንቦችን ጥሰዋል ሲሉ የጎረቤት ታሊባን ዲፕሎማቶችን ወቅሰዋል። ለብሔራዊ መዝሙሮቻቸው አክብሮት የጎደለው ምግባርም አሳይተዋል ሲሉ ነው ክፉኛ ትችቶችን የሰነዘሩት። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም አሉላ ከበደን ለዜናዎቹ እጅግ አድርጌ አመሰግናለሁ። የተከታተላችሁት ያላችሁት በ1925ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ፕሮግራሙን በመምራት ታብሬያችሁ ያለሁት ስመኝሽ የቆየነኝ፣ ከብርሃን ኃይሉ ጋር ያቀናባሪያችን ናት። የማህበራዊ ሚዲያና የድህረ ገጽ ፕሮዲውሰራችን አበባየው ገበያው አብራናለች። የምሽቱ ዋና አዘጋጅ ደረጀ ደስታ ነው። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሆነው የአብይር ዘገባ እንለፍ። በኢትዮጵያ የተለያዩ አካባቢዎች ተቀስቅሶ በነበረ የጸጥታ ስጋት ምክንያት ተፈናቅለው በአማራ ክልል ደቡብ ወሎ ዞን ውስጥ ለሚኖሩ ሰዎች የምግብ እርዳታ በወቅቱ ለማቅረብ መቸገሩን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታወቀ። መምሪያው እንደገለጸው የምግብ እርዳታውን ለማቅረብ የተቸገረው ከፌዴራል መድረስ ያለበት የምግብ ድጋፍ በመዘግየቱ ነው። የኢትዮጵያ አደጋ ስጋት አመራር በበኩሉ መጠነኛ መዘግየት የሚፈጠሩት በአንዳንድ አካባቢዎች በሚፈጠሩ የጸጥታ ችግሮችና የትራንስፖርት እጥረት ምክንያት እንደሆነ ገልጾ በቅርቡ ለማከፋፈል ጥረት ይደረጋል ብለዋል። የአሜሪካ ድምጽ ያነጋገራቸውና ተፈናቅለው መጠለያ ጣቢያ ውስጥ የሰፈሩ ሰዎች በበኩላቸው በምግብ አቅርቦት እጥረቱ ምክንያት ሕጻናት ለልመላይ እየተዳረጉ መሆኑን አመልክተዋል። መስፍን አራጌን የተከታተለው። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አሊ ሰይድ ዛሬ ለአሜሪካ ድምፅ እንዳስታወቁት በኢትዮጵያ የተለያዩ አካባቢዎች የተከሰተውን ግጭት ተከትሎ ተፈናቅለው በዞኑ በተዘጋጁ አስራ አንድ መጠለያ ጣቢያዎች ለተጠለሉና ከማህበረሰቡ ጋር ለሚኖሩ ሰዎች ካለፈው ሐምሌ ወር ወዲህ እርዳታ ለማቅረብ መቸገራቸውን ገልጸዋል። ያው እንደሚታወቀው በእኛ ዞን ደረጃ ከአርባ ሺህ በላይ ተፈናቃ ያለ ዞሮ ዞሮ እስካሁን አቅርቦት ሲቀርብ ቆይቷል። ነገር ግን አሁን ነሐሴ ወር ጀምሮ የቀረበ ነገር ስለሌለ ተፈናቃዮቹ ለችግር ተጋጥመዋል ማለት ነው። አርባ ሦስት ሺህ የሚደርሱ ተፈናቃዮች በዞኑ እንደሚኖሩ ያስታወቁት ኃላፊው፣ ከእነዚህም ከሰባ አምስት በመቶ የሚልቁት ኑሯቸውን በኦሮሚያ ክልል መስርተው የነበሩ ናቸው ብለዋል። የምግብ አቅርቦቱ የከፋ ሰብአዊ ጉዳት እንዳያስከትል የሚያሳስብ ጥያቄያቸውን ለሚመለከተው መንግሥታዊ አካል ማቅረባቸውንም አስታውቀዋል። አንዱ ሊፈጠር የሚችለው ረሀብ ነው። ሁኔታ አፍሮ ለረሀብ ስለዚህ ረሀብ ተከትሎ ይመጣ ፕሮሴሳ ደግሞ ስልክ ጉዳይ ስላልሆነ ነው። ሁለተኛው ደግሞ ከካምፕ ውስጥ መውጣት ሁኔታ አለ። ሆናታዩ ከመጠላጠቢያ ውስጥ ወጥቶ ያው ትንሽ ከተሞች የሚሆነው ዛውስጥ ትንሽ የሚያጨናነቅ እንደ አይነት እንቅስቃሴ ይጀምራሉ። ያ ማለት ምግብ ከሌለ ድሮ ድሮ ሰው አለበት ወጥቶ ልመና ምግብ አይቀርም ማለት ነው። ያለው በዋና ንድ ሙሉ ጎድኝቶች፣ ሴቶች፣ ህፃናቶች፣ በጣም አቅመ ደካማ የሆኑ ሰዎች ናቸው። አዛውንቶች ጭምር ስላሉ እነሱ ሊጎዱ ይችላሉ። በኦሮሚያ ክልል ምስራቅ ወለጋ እንገርጉትን በሚባለው አካባቢ በተቀሰቀሰው ግጭት ምክንያት ከአምስት ቤተሰቦቻቸው ጋር ተፈናቅለው ከመጡ ሶስት ዓመት እንደሆናቸውና በአማራ ክልል ደቡብ ወሎ ዞን ቱርክ ካምፕ ውስጥ ተጠልለው እንደሚኖሩ የሚናገሩት አህመድ አብደላ ከመንግስት በኩል የሚሰጣቸው ድጋፍ አነስተኛ እንደሆነ ይገልጻሉ። ያም ቢሆኑ ወቅቱን ጠብቆ አይደርስም ነው የሚሉት ሐምሌ መጨረሻ ላይ ዱቄት በአስራ አምስት ኪሎ፣ ዘይት የለውም፣ ክክ የለውም፣ ንጹህ ዱቄት ብቻ ነው፣ ያው እሱ ተሰጥቶናል። ከዛ ወዲ እንግዲህ ምንም አይነት የመጣ ነገር የለም። ተቆራርጦ ስለሚገባ የመጀመሪያ ሰው በተለያየ መንገድ ካለው ከሌለው ተበዳድሮ እንደገና ተለምሞ ምን ተብሎ ነው ያችን ቀን የሚሻገረው። ልክ ያቺ እርዚያታ ስትመጣ ደግሞ ከዛችሁም ላይ ሚዲያ የሚከፍል ሰዋል። እንደገና ደግሞ አሁን እኛ እንደኛ እንደ ካምፕ ሴቭ ዘችል ህዳር፣ ጥቅምት፣ ታህሳስ ላይ ነበር የካሽ ክፍያ የሰጠው። ከዛ ወዲ ምንም አይነት የካሽ ክፍያ ባለመኖሩ የኑሮ ሁኔታ ይከብዳል። እጅግ አስቸጋሪና ፈታኝ ነው። አብዛኛው ሰው የስኳር መድኃኒት የሚወስድ ነው፣ የግፊት መድኃኒት የሚወስድ ነው፣ በሕክምና ላይ ያሉ ሰዎች አሉ። እነኝ እነኝ ሰዎች ማለት ነው የተመጣጠነ ምግብ ካለመጋኘታቸው የተነሳ ለሞት የሚደረግባቸው ተበቡ ግን ራቡ ነው። ሌላዋ በቱርክ ካምፕ እንደሚኖሩ የገለጹልንና ሀብትና ንብረት አፍርተው ትዳርና ቤተሰብ መስርተው ይኖሩበት ከነበረው ኦሮሚያ ክልል ጊምቢ ጉሊሱ አካባቢ ተፈናቅለው ከመጡ ሶስት ዓመት እንደሆናቸው የሚናገሩት ደግሞ ፋጢማ አብደላ የተባሉ አስተያየት ሰጭ ናቸው ከሰባት ቤተሰ ቤተሰቦቻቸው ጋር ተፈናቅለው በዚሁ ቱርክ ካምፕ ውስጥ እንደተጠለሉ ያስረዱት አስተያየት ሰጪ በተጨናነቀ ሁኔታ በአንድ ጠባብ ክፍል ውስጥ ሀያ ሰው ጋር ነው የምንኖረው። ከአልባሳትና የመጠለያ ችግራችን በላይ ግን በጣም አሳሳቢ የሆነብን የምግብ አቅርቦት ወቅቱን አለመጠበቁ ነው ይላሉ። የለንም እርዳታ ቀርቷል። በጣም ተቸግረን ያለነው ስራ የሚላ እንሰራ ዝም ብለን ነው። በጣም ተቸግረናል። ማቴው ማቴው ሙጫ ሙጫ ወጣ ወዲህ ከተማ እየለመነ ነው የሚበላው እኔ መስራት ልጆች እየሰሩ ነው የምንበላው ያን መንደር እዛው ከተማ እየሄዱ እየሸቀሉ ያው ነው እነሱ እንጂ በጣም ተቸግረን ያለ ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር የእጅ ስልክ ላይ ደውለን አልተነሳለንም። የኮሚሽኑ የሕዝብ ግንኙነት ኃላፊ ፍቅር ሞልጌታ ደግሞ የተፈናቃይ ጉዳይ በከፍተኛ አመራሮች እንጂ በሳቸው ደረጃ ምላሽ የሚሰጥበት አለመሆኑን አስታውቀውናል። የኢትዮጵያ አደጋ ስጋት አመራር ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ተወካይ ስራ አስፈጻሚ አታለላ ቦሃይ እርዳታዎች በየአርባ አምስት ቀኑ ነው የሚሰጡት፣ አሁን የተፈጠረውን መዘግየት እየተጋነን አይደለም። በተለያዩ ጊዜያት ለሚፈጠሩት መዘግየት ግን ወቅታዊ የጸጥታ ሁኔታዎችና የትራንስፖርት አቅርቦት ተጠቃሽ ምክንያቶች ናቸው ብለዋል። እንደዚህ ነገሮች የሚያጋጥሙ ናቸው። እርዳታው ግን አሁንም የሚደርሳቸውን የሚሆን የመዘግየት ጉዳዮች አንዳንዴም በተለያዩ ቦታዎች የሚያጋጥም ስለሆነ በየአርባ አምስት ቀኑ ሲባል አንዱ ከአስራ አምስት ቀን ማለት ነው ያለን ነገሮች የሚያጋጥሙ ናቸው። እርዳታው ግን አሁንም የሚደርሳቸውን የሚሆን የመዘግየት ጉዳዮች አንዳንዴም በተለያዩ ቦታዎች የሚያጋጥም ስለሆነ በየአርባ አምስት ቀኑ ሲባል አንድ ወር ከአስራ አምስት ቀን ማለት ነው። በየአርባ አምስት ቀን ማለት አንድ ወር ከሁለት ሳምንት የሚላክላቸው ለአንድ ሰው አስራ አምስት ኪሎ አልሚ ምግብን ጨምሮ አሁን ከሁለት ወር ሊሆን ይችላል ሊዘገይ ይችላል ግን ባክ ተመልሶ የሁለት ወር በአንድ የሚሰጥበት አጋጣሚ አለ። ያም ሆኖ ክልሎች በራሳቸው አቅም ተፈናቃዮችን የመደገፍ አቅም እንዲያጎለብቱ አቅጣጫ መቀመጡን አስረድተዋል። አማራ ክልል ባለፈውም በድርቁ ምክንያት በነበረው ችግር በሰው ሰራሽ ግጭት ምክንያት በርካታ ተፈናቃዮች ያሉበት አካባቢ ስለሆነ ራሱ አቅም ሁሉ መመለስ ሊያስቸግረው ይችላል። እሱም በማሰብ የኢትዮጵያ አደጋ ስጋት አመራር ኮሚሽን አቅጣጫም የተሰጠ ቢሆንም በራሱ ለዜጎች የሰብአዊ ድጋፍ እያደረገ ይገኛል። በቅርቡ የኢትዮጵያ ስጋ ስራ አመራር ኮሚሽን ፖሊሲ ጸድቋል። የፖሊሲው አንዱ ምሰሶ የሆነው ሰብአዊ ድጋፍን በራስ አቅም መሸፈን ክልሎች ምርትና ምርታማነታቸውን በማሳደግ ሰብአዊ ድጋፍን በራሳቸው አቅም መወጣትና መሸፈን አለባቸው የሚል አቅጣጫ ባለፈው ጊዜ ምክትል ጠቅላይ ሚኒስትሩ ክቡር አቶ ተመስገን ጥሩነህ አቅጣጫ ሁሉ የሚክልል ፕሬዚዳንት የሁሉም ከተማ የአደጋ ስጋት ባሉበት፣ የክልሎች ባሉበት፣ የፌዴራል ሚኒስቴር ተቋማት አጠቃላይ ሚኒስትሮች ባሉበት አቅጣጫ ተሰጥቷል። አብዛኛው ክልሎች በራሳችን አቅም ድጋፍ ማድረግ እንቻለን ብለው ስድስት ክልሎችና ሁለት ከተማ አስተዳደሮች ሁለቱ ወጥተዋል። በአቅጣጫው ላይ ግንዛቤ ቢኖራቸውም አሁን ባለው ሂደት በራስ አቅም ለመደገፍ የተወሰኑ ጊዜያት እንደሚያስፈልጉ የሚያስረዱት ደግሞ የደቡብ ወሎ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ አሊ ናቸው። ያው ቆኖ አለን፣ ግንዛቤ አለን። እሱን ይዘን እየሰራ ነው። ከታይ ድረስ መድረስ ተፈጥሯል። እየተለያየ ነው። በተጨባጭም የተጀመሩ ስራዎች አሉ። በተጓረ ማለት ነው። ይሄ አሁን ለቀጣይ አስበን የምንሰራው ነው እንጂ አሁን ላይ ከተለያየ ከተለያየ የአገሪቱ አካባቢ ዞን ላይ ያለ ካምፕ ውስጥ ያለ ተፈናቃይን አሁን ተነስተን እኛው የምንፈታው ችግር አይኖርም ማለት ነው። ያው ችግር ለመፍታት አሁን ነው እያስተባበር፣ ተወሰነ ድጋፍ ተደርገዋል። በቅርቡ ራሱ የአማራ ልማት ማህበር ጭምር አግዟል። ሌሎች ደግሞ በቆጠሮ ድርጅቶች አስባልፎ እያገዙ ነው። ወይም ደግሞ የተፈናቃይ ቁጥር ከፍተኛ ስለሆነ በዙ ዜጋ ብቻ ችግሩ ሙሉ በሙሉ ማለፍ አልተቻለም ማለት ነው። ስለዚህ ያው ሲሰራ የነበረው ከላይ የነበረው ድጋፍ በዘላቂነት ተፈናቃዮች መልሰን እስከምናቋቁም ድረስ መቀጠል መቻል አለበት። ወይም ደግሞ በኩል ያለ ማለት ነው ከኦሮሚያ ክልል አራቱም ዞኖች ተፈናቅለው አማራ ክልል የገቡ ተፈናቃዮች አንድ ሚሊዮን መጠጋታቸውን የክልሉን አደጋ መከላከልና ግብ ዋስትና ኮሚሽንን ዋቢ አድርጎ የአሜሪካ ድምፅ የዛሬ ዘጠኝ ወር ገደማ ዘግበው ነበር። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ኢትዮጵያ ውስጥ ለሚከሰቱ መፈናቀሎች ዋነኛው ምክንያት ግጭት እንደሆነ ጠቁሞ በቀጣይነት ያነሳው ድርቅን ነበር። የኢትዮጵያ መንግስት ከክልል መስተዳድሮች ጋር ዳረስኩበት ባለው መግባባት ተፈናቃዮችን ወደ ቀያቸው የመመለስ ስራ ቢጀምርም የጸጥታው ችግር መልሶ በማገርሸቱ ወደ ቀያቸው አቅንቶ የነበሩ ሰዎች ወደ መጠለያ ጣቢያቸው መመለሳቸውን ቪኦኤ ተፈናቃዮችን አናግሮ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ተቃዋሚው የኦጋዴን ብሔራዊ ነጻ አውጪ ግንባር ወይም ኦብነግ የሶማሌ ክልል ዜጎች መብት የሚጣስበት እየሆነ ነው ሲል ከሰሰ። ፓርቲው ባለፈው ረቡዕ መስከረም 8 ቀን 2016 ባወጣው መግለጫ ክልሉ ሶማሌዎች ማንነታቸውን እንዲክዱ የሚገደዱበት እየሆነ ነው ብሏል። የክልሉን ስያሜና ሰንደቅ ዓላማ የመቀየር እቅድ እንዳለ ከአሉባልታ ባልታ ከፍ ያለ መረጃ አለን ሲሉም የፓርቲው ሊቀመንበር አቶ አብዲራህማን መሃዲ ለአሜሪካ ድምፅ ተናግረዋል። ባለፉት ስድስት ዓመታት በክልሉ የጎሳ ግጭቶች ጨምረዋል ሲሉም ወቀሳ አሰምተዋል። የክልሉ ርዕሰ መስተዳድር አቶ ሙስጠፋ ሙሐመድ በበኩላቸው የክልሉ ሀገር ሽማግሌዎች እኛ ሶማሌዎች እንጂ ሶማሊያውያን አይደለንም ማለታቸው ማንነትን እንደ መካድ ሊወሰድባቸው አይገባም ብለዋል። በቀድሞ አስተዳደር ሕግን ባልተከተለ መንገድ ተቀይሮ የነበረውን ስያሜና ሰንደቅ ዓላማ በመተው ሕገ መንግስቱ የተቀመጠውን ስያሜ መጠቀም የጀመረው የእርሳቸው አስተዳደር መሆኑን የተናገሩት አቶ ሙስጠፋ የኦብነግ ሊቀመንበር የሚመሩት ቡድን ይህን መግለጫ ያወጣው በክልሉ ችግር ስላለ ሳይሆን ሰሞኑን በአፍሪካ ቀንድ እየተስተዋል ያለውን ጂኦፖለቲካዊ ለውጥ ተከትሎ ጥቅም በመፈለግ ነው ሲሉ ተችተዋል። ጉዳዩን የተከታተለው አዲስ ቸኩል ተጨማሪ አለው። ተቃዋሚው የኦጋዴን ብሔራዊ ነጻ አውጪ ግንባር ወይም በምሕጻሩ ኦብነግ ባለፈው ሮብ መስከረም 8 2016 በይፋ የኤክስ ገጹ ባወጣው መግለጫ ከቅርብ ጊዜ ወዲህ በሶማሌ ክልል እየታዩ ያሉ ለውጦች አሳሳቢ ናቸው ሲል ገልጸዋል። መግለጫውን ያብራሩት የፓርቲው ሊቀመንበር አቶ አብዱራህማን ማሃዲ የሶማሌ ክልል ተወላጆች፣ እናቶችና አረጋውያን ራሳቸውን በሚክድ ሁኔታ በመገናኛ ብዙሃን እንዲቀርቡ እየተገደዱ ናቸው ሲሉ ወንጅለዋል። ኤቨሪ በኢትዮጵያ ሕገ መንግሥት ሁሉም ብሔር መብት አለው። ህዝባችንን ማሳነስና ራሳቸውን እንዲያዋርዱ ማድረግ ሕገ መንግሥቱን የሚጻረር ነው። ያ በፍጹም ተቀባይነት የለውም። እኛ እንቀበለውም። አንድ የአገር ሽማግሌ እኛ ሱማሊኛ ተናጋሪ እንጂ ሱማሌዎች አይደለንም እያሉ ሲናገሩ የሚታይበት ቪዲዮ አለኝ። ያ እንዴት ተቀባይነት ሊኖረው ይችላል? የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሀመድ ግን ይህንን ክስ አይቀበሉትም። የሶማሌ ህዝብ ራስን በራሱ እያስተዳደረ እንደሆነ የጠቀሱት አቶ ሙስጠፋ እርሳቸውን ጨምሮ ክልሉን በማስተዳደር ላይ የሚገኙ ሁሉም አመራሮች የክልሉ ተወላጆች እንደሆኑም አንስተዋል። ዜጎች በቴሌቪዥን ቀርበው ራሳቸውን ክደው እንዲናገሩ እየተገደዱ ነው የሚለው ወቀሳም ትክክል አይደለም ሲሉ ተናግረዋል። በቅርቡ በአፍሪካ ቀንድ ከተከሰተው የፖለቲካ ፍጥጫ ጋር በተያያዘ የሶማሌ ክልል የሀገር ሽማግሌዎች እኛ ሶማሊያውያን ሳንሆን ኢትዮጵያውያን ሶማሌዎችን ማለታቸውም ስህተት የለበትም ይላሉ። ክልል ያለነው አመራር አሁን እኛ ነን እኛ ደግሞ ሶማሌዎች ነን። የሀገር ሽማግሌዎች የተናገሩትን ሰምተናል። ስለዚህ ማን ነው የተገደደ ያላቸው የሚለውን መጠየቅ ያስፈልጋል እና እኔ እስከማውቀው ድረስ ሶማሌነቱን እንድክድ እየተገደደ ሰው የለም። ከአመራር ከእኔ ጀምሮ ደግሞ ሶማሌነታችን የካድ አንዳችንም የለንም። ሽማግሎች ያሉት እኛ ሶማሌዎች ነን ነገር ግን የኢትዮጵያ አካል ነን። ስለዚህ ከጎረቤት አካባቢ ሆኖም እንዲሁም ከሌሎች ሦስተኛ ሀገሮች አካባቢ የሚደረጉ እንቅስቃሴዎች ክልላችንን እንዲያምሱ አንፈቅድም የሚል እንድምታ ያለው መግለጫን ያወጡት ኦብነግ ያቀረበው ሌላኛው ክስ የክልሉ ሰንደቅ ዓላማና ስያሜ ሊቀየር ነው የሚል ነው። ሊቀመንበሩ አቶ ድራማን ይህንን ያብራራሉ። እየተሰራጨ ያለ አሉቧልታ ነው። በቁም ነገር ሊወሰድ የሚገባ ነገርም አለው። ምክንያቱም የክልሉ አንዳንድ አመራሮች ቀጥተኛ ባልሆነ መንገድ እያሰራጩት ነው። እያየን ያለነውም ይህ ነው። ይህ ተቀባይነት የለውም። እያንዳንዱ ክልል ወሰንና ሁሉንም ነገር በግልጽ የሚያስቀምጥ ህገ መንግስት አለን። ማንም በዛ ላይ በዘፈቀደ መወሰን አይችልም። ብዙ አልቧልታዎችን እየሰማን ነው። የክልሉ ስያሜ ሊቀየር ነው፣ የክልሉ ሰንደቅ ዓላማ ሊቀየር ነው፣ ክልሉ ለሶስት ሊከፈል ነው፣ የክልሉ ዋና ከተማ ከጅግጅጋ ወደ ጎዴ ሊዛወር ነው የሚሉ አልቧልታዎች እየሰማን ነው። እነዚህ ሁሉ ነገሮች በጣም በጣም አስጨናቂ ናቸው። ምክንያቱም ይህ ሁሉ የህዝቡ ፍላጎት ሳይሆን ከላይ ያሉ ጥቂት ግለሰቦች ውሳኔ የክልሉ ርዕሰ መስተዳደር አቶ ሙስጠፋ መሐመድ ይህንንም ክስ አይቀበሉትም። ከዚህ አንጻር እንዲያውም በቅድሞ አስተዳደር ህግን ባልተከተለ መንገድ ተቀይሮ ነበር ያሉትን ስያሜና ሰንደቅ ዓላማ በመተው በህገ መንግስቱ የተቀመጠውን ስያሜ መጠቀም የጀመረው የእርሳቸው አስተዳደር መሆኑን አስታውቀዋል። በክልሉ አመራሮች ያልተመከረባቸውና ያልታሰበባቸውን አሉባልታዎች ማውራት ተገቢ አይደሉም ብለዋል። ክልሉ ስምና ባንዲራ ባይዘወይ አንዳንድ ጊዜ በአንዳንድ ሚዲያዎች እንደሚቀርበው በግለሰብ ፍላጎት ከለውጡ በኋላ የተቀየረ ሳይሆን በህዝብ ጥያቄ ክልሉ ሲቋቋም የክልሉ ስምና የክልሉ ባንዲራ ዛሬ ያለው ነው የነበረው። እኛ መተን የፈጠር ነው አደለም እና ይሄ አልዋልታ ነው። ምንም የተቀየረ ነገር የለም የሚቀየርም ነገር የለም የታሰበ ነገርም የለም። የሚመራው መንግስት ካቢኔ ያለው ፓርቲ ውስጥ ውክልና ያለው እንዲሁም ፓርላማ ያለው ነው። እነዚህ ተቋማት በዚህ ጉዳይ ላይ ምንም የተነጋገሩት ነገር የለም የሚያነጋግር ምክንያትም የለም። በአሁኑ ሰዓት ከህዝብ የመጣ ጥያቄ የለም። ይሄ ነገር እንዲደረግል የሚል የለም። ከአመራሩ በአመራሩ ፍላጎት ከሆነ ደግሞ አመራሩ ይህንኑ ባለፈው ስድስት ዓመታት ጅጅጋ የክልሉ ካፕታል ሲሰራ ኢንቨስት ሲያደርግ ሲያለማ የቆየ አመራር ነው ያለው። እኔ የሚመስለኝ እንዳውም አንዳንዴ የክልሉ ዋና ከተማ ወደ ሌላ ከተማ ይቀየር የሚለው አሁን መግለጫ ያወጣው አካል ነው ራሱ፣ ጎሳን መሰረት ያደረገ ቴንሽን ለመፍጠር ኦብነግ፣ በተጨማሪነት ያቀረበው ክስ ክልሉ ወታደራዊ የሆነ ነው የአስቸኳይ ጊዜ አዋጅም ሊታወጅ ይችላል የሚል ነው። ባለፉት you know, 23 ዓመታት የክልሉ አመራሮች ለስም ብቻ የተቀመጡ ነበሩ። ክልሉን በተጨባጭ የሚያስተዳድረው ጦሩ ነበር። ያ ወታደራዊ አገዛዝ ወይም የአስቸኳይ ጊዜ አዋጅ ነበር። አሁን ለምን ያንን እንፈልጋለን? ሶማሌዎች ከማንም ጋር እየተዋጉ አይደለም። በዚያ የሚዋጋ ግንባር የለም። ወታደራዊ ማድረግ ለምን አስፈለገ? እየተወራ ያለው ነገር ይህ ነው። የኢትዮጵያ መከላከያ በተወሰኑ ቦታዎች የመቆየት ሕጋዊ መብት አለው። ችግሩ ያ አይደለም። እኛ ያንን እየተቃወምንም አይደለም። ግን ክልሉ ወታደራዊ የማድረግ ሙከራ አደገኛ ነው። የደረሰብን እናውቃለን። አሁንም ድረስ ህመሙን እናስታውሰዋለን። ጥቃቱ፣ ግድያው እናስታውሰዋለን። ይሄ ሁሉ ወታደራዊ እንቅስቃሴ በአካባቢው ሲጨመር የተፈጠረ ነው። ያንን አንፈልግም። ጦርነት ውስጥ አይደለንም። ሰላማዊ ነን። አሁን ወታደራዊ አዲስ ጣቢያዎች በክልሉ እየተቋቋሙ እንደሆነ እንሰማለን። የጎዴ አየር ማረፊያ ወታደራዊ ማዝዣነት ሆኗል ሲባልም እንሰማለን። ጥያቄው ምንድን ነው? ስጋት ካለ እንረዳለን። አሁን ግን በክልሉ ምንም ስጋት አናይም። አቶ ሙስጠፋ ማመድ ይህን ክስም አይቀበሉትም። በፊትም እንደነበረው አሁን መደበኛ ወታደራዊ እንቅስቃሴ መኖሩን ይህ ደግሞ ክልሉን ከአልሸባብ ጥቃት ከመታደቅ ባለፈ ያስከተሉ አሉታዊ ጎን ለመኖሩ ነው ይናገራሉ። አንደኛ የሚሊተራይዜሽን ክልሉ ይሆናል የተባለው ይህን መረጃ እኛ የለንም። እንግዲህ ምን ማለት እንደሆነም መጠየቅ ያስፈልጋል። ምክንያቱም የኢትዮጵያ መከላከያና የኢትዮጵያ ፌዴራል ፖሊስ ክልል ውስጥ ድሮም ነበር፣ አሁንም ይኖራል። የአገሪቷ አካል እስከሆነ ድረስ የፌዴራል የሚሊተሪ አካላት እዚህ ውስጥ መሆናቸው መኖራቸው ለመግለጽ ከሆነ ክልሉ የአገሪቷ አካል ስለሆነ የፌዴራል ጸጥታ ተቋማት በክልሉ መቆየታቸው የክልሉ ሰላም አንጻር አንጻር ሲታይ ምንም ያሳስብ ጉዳይ አይደለም። እንዲሁም በአልሸባብ ትሬት የአልሸባብ ስሬት ያለበት ጋት ያለበት አካባቢ ስለሆነ ጥቅሙ መታየት አለበት። አቶ አብዲራህማን ከሁለት ቀን በፊት በዋርዴር ስድስት ሰዎች የተገደሉበትን ክስተት መነሻ አድርገው በሶማሌ ክልል በብልጽግና አስተዳደር ዘመን የጎሳ ግጭቶች ጨምረዋል ሲሉ ይከሳሉ። ኦብነግ የትጥቅ ትግሉን ከተወ ጀምሮ በርካታ ጎሳ ተኮር ግድያዎች እያየን ነው። ከሁለት ቀን በፊት ስድስት ሰዎች በሌላ ጎሳ ተወላጅ አማካኝነት መስጂድ ውስጥ ተገድለዋል። ይህ ሆን የቻለው የክልሉ አስተዳደር የጎሳ ግጭቶችን መግታት ባለመቻሉ ነው። ይህ በጣም አሳዛኝ ነው። ባለፉት ስድስት ዓመታት በአርባ ሁለት ቦታዎች አርባ ሁለት ጎሳዎች ተጋጭተዋል። እንደዚህ አይነት ነገር ከዚህ በፊት ተከስቶ አያውቅም። አቶ ሙስጠፋ ይህንን ሞቀሳ ከእውነት የራቀን ይሉታል። እውነታው በተቃራኒ መሆኑን በመጥቀስ ቀድሞ በመቶዎች የሚቆጠሩ ሰዎች ሕይወት ያልፍባቸው የነበሩ የጎሳ ግጭቶች ቀርተዋል ሲሉ ተናግረዋል። አሁን የጎሳ ግጭት የለም ከሚባልበት ደረጃ ደርሷል በማለትም አክለዋል። ከሁለት ቀን በፊት በዋርደር የተከሰተው ግድያም በግለሰቦች የተፈጸመ ደረቅ ወንጀል እንጂ የጎሳ ግጭት አይደለም ይላሉ። እኛ ወደ ኃላፊነት ከመጣን ወዲህ ጦር ተማዞ መንገድ ላይ ወጥቶ የተታኮሰ ጎሳ የለም አንድም ቦታ የወንጀል ድርጅቶች ግን እዚህም እዚህም ይፈጸማል። የጎሳ ግጭት በተባለው ቅልጥ ያለ ጦርነት ክልል ውስጥ በነበረበት በኢህአዴግ ዘመን ውስጥ ራሱ በከፍተኛ ደረጃ ጎሳዎች የተጋደሉበት ሁኔታ ነበር። ራሱ አካባቢ የተካሄደውን ግጭት ማንሳት ይቻላል። በአንድ ቀን ሶስት መቶ ሰው የሞተበት በሸቤሌ ዞን አባቆሮ የሚባል አካባቢ ሁለት ጎሳዎች ተጓተው ከመቶ በላይ የሞተበት ሁኔታ ነበር። አሁን የምናወራው ዶሎ ዞንም ጀረር ዞንም በዳዋም አካባቢ ጎሳው ግጭት በሰፋፊ ካሄዱ ነበር። አቶ ሙስጠፋ በወብለጊፋ ላይ ኤክስ ገጽ ላይ የወጣው መግለጫ ሊቀመንበሩና ጥቂት ተከታዮቻቸው በሚዲያ ጎልቶ ለመታየት ያደረጉት ጥረት ነው ብለዋል። መግለጫው አብዛኛው የፓርቲ አባላትና የማዕከላዊ ኮሚቴ የማይወክል ነው ሲሉ አክለዋል። በቅርቡ በክፍለ አህጉሩ ጂኦፖለቲካ ፖለቲካ ላይ እየታየ ያለውን ለውጥ ተከትሎ ለጥቅማ ጥቅም ሲባል የተደረገ ሊሆን ይችላል ሲሉም ከሰዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ እስራኤልና ሊባኖስ ዛሬ አርብ ከባድ ድንበር ተሻጋሪ የሮኬት ተኩስ ልውውጥ ማድረጋቸውን ዘገባዎች አመልክተዋል። ይህ በእንዲህ እንዳለ በዚህ ሳምንት ሊባኖስ ውስጥ በታጣቂ ቡድናቸው የመገናኛ መሳሪያዎች ላይ በደረሰው ፍንዳታዎች ከባድ ጉዳት ደርሶብናል ሲል የሄዝቦላ መሪ ሐሰን ናስራላህ አምኗል። በአሜሪካ ድምጽ የተጠናቀረውን በዚህ ዙሪያ ዘገባ ቆንጅታዬ ታቀርበዋለች። እስራኤልና ሊባኖስ ዛሬ አርብ በእስራኤል ሰሜናዊ ግዛቶች ድንበር ተሻጋሪ የሮኬት ጥቃቶች መለዋወጣቸውን ዘገባዎች አመልክተዋል። የዛሬው ከ11 ወራት በፊት የጋዛው ጦርነት ከተቀሰቀሰ ወዲህ ሁለቱ ወገኖች ከተሰነዛዘሯቸው ከበድ ያሉ ጥቃቶች መሀል አንዱ መሆኑን ነው ዘገባዎቹ ያመለከቱት። የእስራኤል መገናኛ ብዙኃን እንደዘገቡት ሊባኖስ ዛሬ አርብ ማለዳ ወደ ሰሜን እስራኤል 150 ሮኬቶች ተኩሳለች። የእስራኤል ባለሥልጣናት ሮኬቶቹ አየር ላይ እንዲከሽፉ በማድረጋችን በሰው ላይ የደረሰ ጉዳት ሪፖርት የለም ብለዋል። ሲቪሎች ከቤት ውጭ ከመንቀሳቀስ ከመንቀሳቀስና ከመሰባሰብ እንዲቆጠቡ የእስራኤል የጦር ሰራዊት ማሳሰቡን ዘ ታይምስ ኦፍ እስራኤል የተባለው ጋዜጣ ዘግቧል። የሊባኖስ ብዙሃን መገናኛዎች በበኩላቸው ትናንት ሐሙስ ማታ ከባድ ጥቃት ያደረሰችው እስራኤል ዛሬም ተመሳሳይ ያጸፋ ጥቃት አድርሳለች ብለዋል። ዓለም አቀፉ ማህበረሰብ ግጭቱ እንዳይቀጣጠል ተመጽኖ እያቀረበ ቢሆንም ትናንትናና ዛሬ ሁለቱ ወገኖች መታኮሳቸውን ቀጥለዋል። ብሪታንያ እስራኤልና ሄዝቦላ የተኩስ አቁም ስምምነት ላይ እንዲደርሱ ተማጽኖ አቅርባለች። የዋይት ሀውስ ቃል አቀባይ ካሪን ዣምፒየር በበኩላቸው ዛሬ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ግጭቱ ይቀጣጠላል በሚል ፈርታለች፣ ሰግታለች ማለታቸው ተጠቅሷል። ሌሎች የዩናይትድ ስቴትስ ባለስልጣናት በበኩላቸው ግጭቱ መባባሱ የማይቀር ነው ብለው እንደማያምኑ ተናግረዋል። የዋይት ሃውስ የብሔራዊ ጸጥታ ቃል አቀባይ ጃን ከርቢ ዛሬ ለጋዜጠኞች በሰጡት ቃል አሁንም ዲፕሎማሲያዊ መፍትሄ ለመፈለግ ጊዜ አለ ብለን ነው የምናምነው ማለታቸው ተጠቅሷል። እስራኤል ቤይሩት ላይ ያደረሰችውን የአየር ጥቃት በሚመለከት ዩናይትድ ስቴትስ እጇ የለበትም ያሉት ጃን ከርቢ እስራኤል አስቀድማ አላሳወቀችንም ብለዋል። ይህ በእንዲህ እንዳለ የሂዝቦላ መሪ ሐሰን ናስራላ በዚህ ሳምንት በመገናኛ መሳሪያዎች ወይም ፔጀሮች ላይ በደረሱት ፍንዳታዎች ቢያንስ 37 ሰዎች መገደላቸውን ተከትሎ እስራኤልን እንበቀላለን የሚል ዛቻ ሰንዝረዋል። እንደተለመደው ካልተገለጸ ስፍራ በቪዲዮ በተቀዳ መግለጫቸው በጥቃቶቹ በቡድናቸው ላይ ከባድ ጉዳት መድረሱንም አምነዋል። የጠላቶቻችን እስራኤላውያን ኃይሎች በዚህ ተግባር ሁሉንም ደንቦች፣ ሕጎችና ቀይ መስመሮችን ተላልፈዋል። ስለምንም ነገር ስለ ሥነ ምግባር፣ ስለ ሰብአዊነት ይሁን ስለ ሕጋዊነት ደንታ አልነበራቸውም። ሮይተርስ ሁለት የጸጥታ ምንጮችን ጠቅሶ ዛሬ ባወጣው ልዩ ዘገባ በሊባኖስ በሺዎች በተቆጠሩ የመገናኛ ኤሌክትሮኒክ መሳሪያዎች ፔጀሮች ላይ ፍንዳታ ከመድረሱ በሰዓታት ቀደም ብለው የሄዝቦላ መሪዎች ለቡድናቸው አባላት ጎልድ አፖሎ የሚባለው ኩባንያ ምልክት ያላቸው ፔጀሮችን ሲያድሉ እንደነበረ አመልክቷል። ወደ ተከታዩ ዘገባ ስናልፍ የአሜሪካ ፕሬዝዳንታዊ ምርጫ ከ50 ቀናት በታች በቀሩት በዚህ ወቅት እጩዎቹ ዶናልድ ትራምፕ ና ካማላ ሀሪስ የምርጫውን ውጤት ሊቀይሩ እንደሚችሉ በሚነገርላቸው ግዛቶች ዘመቻ በማድረግ ና ኢኮኖሚውን ሊያሻሽሉ የሚችሉ ፖሊሲዎች እንዳሏቸው በመናገር ላይ ናቸው። በአሜሪካ ድምጹ ስካትስተርን ለቀረበው ዘገባ እንግዶ ወልዴ። በሚሽገን ዘመቻ ያደረጉት ዶናልድ ትራምፕ በግዛቲቱ ያሉ የመኪና ማምረት የስራ እድሎች በተቀናቃኛቸው የታዳሽ ኃይል ፖሊሲ ምክንያት አደጋ ላይ ወድቋል ሲሉ ተናግረዋል። ቻይና የኤሌክትሪክ መኪና ታመርታለች። መኪናውን ለመስራት የሚያስፈልገው ቁሳቁስ ስላላት ስራችሁ ሁሉ ትወስዳለች። እኛ ግን የሚያስፈልገው ግብዓት የለንም። እኛ ያለን ነዳጅ ብቻ ነው። ብዙ ጋዝ አለን። ምን ምን እንደምናደርግ አናውቅም። እነርሱ ነዳጅ የላቸውም። እነርሱ በበላይነት በያዙት መስክ ላይ እኛ ለምን እናመርታለን? አብዛኞቹ አሜሪካውያን ኢኮኖሚውና የዋጋ ግሽበቱ በዚህ ምርጫ አንገብጋቢ ጉዳዮቻቸው እንደሆኑ እየገለጹ ባለበት ሁኔታ ከትረምፕ ጎን ሆነው ለምክትል ፕሬዝደንትነት የሚወዳደሩት ጄዲ ቫንስ በኢኮኖሚው ላይ የሚታየውን ስጋት ከካማላ ሄሪስ ጋር ለማገናኘት እየሞከሩ ነው። የዋጋ ግሽበቱ ከፍተኛ ደረጃ ላይ ደርሷል። ይህ ካማላ ሄሪስን ይመለከታል። የምግብ ሸቀጥ ዋጋ ካቅማችሁ በላይ ሆኗል። ቤተሰብ የመሰረቱ ወጣት አሜሪካውያን ቤት ለመግዛት ውድ ሆኖባቸዋል። ይህም ካማላ ሃሪስን የሚመለከት ጉዳይ ነው። በሄሪስ በኩል ኢኮኖሚውን በተመለከተ ያቀረቡት ሐሳብ ለመጀመሪያ ጊዜ ቤት ለሚገዙ፣ ለአዲስ ወላጆች እንዲሁም ለአነስተኛ ንግድ ባለቤቶች የታክስ እፎይታ ማድረግን ይጨምራል። የምግብ ሸቀጥ ዋጋ አሁን ውድ ነው። አሁን ተጨማሪ ሥራ መሥራት አለብን። አሁን እኔ ልነግራችሁ የምሻው አሳዛኝ በሆነ ሁኔታ ፍራቻንና መከፋፈልን የሚፈጥሩትን የአንዳንዶች መከራ ቀልብሶ የአዲስ ትውልድ አመራር ማምጣት ነው። በሀገራችን ተስፋ እንዲኖር እንዲሁም የምንሻውንና ማድረግ የምንችለውን መፈጸም ነው። አሜሪካንን በተመለከተ ትረምፕ፣ እርሳቸው የሚመሩት ከሆነ ብቻ ተስፋ እንደሚኖራት ይናገራሉ። በ2020 ተመርጠው ቢሆን ኖሮ ኢኮኖሚውን አሁን የተሻለ ሁኔታ ውስጥ ይገኝ ነበርም ብለዋል። ትራምፕ አሁንም ያለፈው ምርጫ የተጨበረበረ ነው ሲሉ መናገራቸውን ቀጥለዋል። በሀያ ሀያ ምርጫው ጥሩ አፈጻጸም ባይኖረኝ አሁን ውድድር ውስጥ ለመግባት አላስብም ነበር። እጅግ ጥሩ አፈጻጸም ነበረን፣ ግን መጥፎ ነገር ተከሰተ። አሁን ደግሞ እንዲከሰት አንፈቅድም። የካምላ ሄሪስ የምርጫ አጋር እና የቀድሞ መምህር ቲም ዎልዝ ትራምፕ ከአራት ዓመታት በፊት መሸነፋቸውን መረዳት እንደተሳናቸው ይናገራሉ ጥሩ አስተማሪ ነኝ ብዬ አስባለሁ ተማሪዎቼ ትምህርት መቅሰም ይችሉ ዘንድ ሁሌም ተጨማሪ እድል እሰጣለሁ እናም ዶናልድ ትራምፕ በመጀመሪያው ሙከራ ትምህርቱ አልገባቸውም መልካሙ ዜና በመጪው ምርጫ ትምህርቱ ይገባቸዋል አብዛኞቹ የህዝብ አስተያየት መለኪያዎች ሁለቱ ወገኖች እኩል ድጋፍ እንዳላቸው ያመለክታሉ የምርጫውን ውጤት ሊቀይሩና ከፍተኛ ፍክክር ሊደረግባቸው እንደሚችል በሚነገርላቸው ግዛቶችም ተቀራራቢ ድጋፍ አላቸው። የምርጫው ቀን እየተቃረበ ሲመጣ የሁለቱም ወገኖች የምርጫ ዘመቻ ያለውን ገንዘብና ትኩረት በእነዚሁ ግዛቶች ላይ ያውላል። ስካት ስተርንስ ለላከው ዘገባ እንግዶል የነኝ ዋሽንግተን ዲሲ። የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት ዝግጅታችን ይቀጥላል። የዓለም መሪዎች ተነጋ ወዲያ እሁድ ኒውዮርክ ላይ በሚከፈተው የተባበሩት መንግስታት ድርጅት አመታዊ ጠቅላላ ጉባኤ ይሰበሰባሉ። የጉባኤውን ዋነኛ ትኩረት የሚይዙት ጋዛ፣ ሱዳን እና ዩክሬን ውስጥ እየተካሄዱ ያሉ ጦርነቶች እንደሚሆኑም ይጠበቃል። የአሜሪካ ድምጽ ዘጋቢ ማርግሬት በሽር በዚህ ዙሪያ ያደረሰችንን ዘገባ ቆንጅታ ታቀርበዋለች። የዘንድሮው የመንግስታቱ ድርጅት ጠቅላላ ጉባኤ የሚካሄደው ዓለም የጨፈገገ ድባብ ውስጥ ባለችበት በአሁኑ ወቅት ነው። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥ ቁጥጥሮች የሆኑ ጂኦፖለቲካዊ ክፍሎችን እያየን ነው። በተለይ በዩክሬን በጋዛ እና በሱዳን በሌሎችም አካባቢዎች ግጭቶች ቀጥለዋል። ጋዛ ላይ የሚካሄደው ጦርነት ዓመቱን ሊደፍን እየተቃረበ ሲሆን እስካሁን 41 ሺህ የሚበልጡ ፍልስጤማውያን ተገድለዋል። በሐማስ የታገቱ 100 እስራኤላውያን አሁንም አልተለቀቁም። የሆነ ሆኖ በዚህ ጠቅላላ ጉባኤ የተኩስ አቁም ስምምነት እውን የሚሆን አይመስልም። ራንዳ ስሊም ቢሮ ዋሽንግተን ዲሲ የሆነው የመካከለኛው ምስራቅ ተቋም ከፍተኛ አባል ናቸው። የሚከተለውን አስተያየት ሰጥተዋል። ይህን ያህል እርምጃ ይኖራል ብዬ አልጠብቅም። እንደሚመስለኝ ሁለቱም ወገኖች ማለትም ሀማስና የእስራኤል ጠቅላይ ሚኒስትር ጦርነቱን ለመቀጠል እየተዘጋጁ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁና የፍልስጤን ፕሬዚደንት መሐሙድ አባስ በሚቀጥለው ሐሙስ በጠቅላላ ጉባኤው ላይ ጦርነቱ ላይ ያተኮረ ንግግር እንደሚያደርጉ ይጠበቃል። የዩክሬን ፕሬዚደንት ቮሎድሚር ዜሌንስኪም በኒውዮርኩ ጠቅላላ ጉባኤ ላይ እንደሚገኙ ነው የሚጠበቀው። ሩሲያ ዩክሬን ላይ ጦርነት ከከፈተች ከሁለት ዓመት ተኩል በላይ የተቆጠረ ሲሆን አሁንም የሰላም ጭላንጭል የለም። ዘሌንስኪ የፊታችን ማክሰኞ በፀጥታ ምክር ቤቱ ስብሰባ ላይ፣ በማግስቱ ረቡዕ ደግሞ ለጠቅላላ ጉባኤው ንግግር ያደርጋሉ። ለሀገራቸው ተጨማሪ ወታደራዊ ድጋፍ፣ ረጅም ርቀት ተተኳሽ መሳሪያዎችን ጭምር እንዲሰጣት መጠየቃቸው አይቀርም ተብሏል። ሪቻርድ ጋዋን በተባበሩት መንግስታት ድርጅት የዓለም አቀፍ ቀውሶች አስወጋጅ ተቋም ኢንተርናሽናል ክራይሲስ ግሩፕ ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተዋል። ቻለንጅ አሁኑ ወቅት ዩክሬን ላይ የተደቀነው ተግዳሮት ሩሲያ በምስራቅ ዩክሬን ይበልጥ እንዳትገፋ መከላከል ነው። ጦርነቱ መጻ ሁኔታ የሚወሰነው የውጊያው ሜዳ ላይ እንጂ በተባበሩት መንግስታት ድርጅት አይደለም። የሩሲያ ፕሬዚደንት ቭላዲሚር ፑቲን ወደ ኒውዮርኩ ጉባኤ አይመጡም። ለረጅም ጊዜ የውጭ ጉዳይ ሚኒስትር ሆነው ያገለገሉት ሰርጌይ ላቭሮቭ ጉባኤው ላይ ይገኛሉ። በዓመታዊው ጠቅላላ ጉባኤ ላይ በሱዳን ጦርነት ጉዳይም ውይይት ይደረጋል። በርካታ ዓለም አቀፍ ጥረቶች የተደረጉ ይሁን እንጂ ለ17 ወራት የዘለቀው ጦርነት የሚገታ ተኩስ አቁም ላይ ሊደረስ አልቻለም። በውጊያው ከ10 ሚሊዮን የሚበልጥ ሕዝብ ከቀየው ተፈናቅሏል። በሚሊዮኖች የተቆጠሩም ለረሃብ ተዳርገዋል። በዘንድሮ የመንግስታቱ ድርጅት ጉባኤ የብሪታንያ ጠቅላይ ሚኒስትር ኪር ስታይመር እና የኢራን ፕሬዚደንት ማሱድ ፔዘሽኪያንን ጨምሮ አዳዲስ መራሄ መንግስታትም ይገኛሉ። ለዩናይትድ ስቴትስ ፕሬዚደንት ጆ ባይደን ደግሞ የዘንድሮ እንደ ርዕሰ ብሔር የመጨረሻቸው የመንግስታቱ ድርጅት ጉባኤ ነው የሚሆነው። የዓለም አቀፍ ቀውስ አስወጋጅ ተቋሙ የተባበሩት መንግስታት ድርጅት ዲሬክተር ሪቻርድ ጋወን አስተያየት ሲሰጡ እንደሚመስለኝ በዓለም አቀፍ ድርጅቶች ውስጥ በሚያደርጉት ተሳትፎ አሁንም በተወሰነ ደረጃ ይከበራሉ። ነገር ግን ለጋዛው ጦርነት መፍትሄ ለመፈለግ የተባበሩት መንግስታት ድርጅት የበለጠ ሚና እንዲይዝ ባለማድረጋቸው ብዙ ቅሬታ አለ። በቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ የተደረጉትን ሁለት የግድያ ሙከራዎች ተከትሎ ዩናይትድ ስቴትስ ወደ ኒውዮርክ ለሚመጡት ከ130 የሚበልጡ የዓለም ፕሬዝደንቶች እና ጠቅላይ ሚኒስትሮች የደህንነት ዋስትና ልትሰጥ ትችላለች በሚል ቪኦኤ ላቀረበው ጥያቄ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በሰጡት ምላሽ ኒውዮርክ ሲቲ ዲፕሎማቲክ ሴኩሪቲ የሚቻለውን ሁሉ አድርገናል። የኒውዮርክ ከተማ ፖሊሶች በየቦታው ለጥበቃ ተሰማርተዋል። ወደ ከተማዋ ለሚመጡ መሪዎች በሙሉ ጥበቃ ለመስጠት የዲፕሎማቶች ደህንነት አገልግሎቱ የፕሬዝዳንታዊ ደህንነት ጥበቃ ሴክሬት ሰርቪስን በማገዝ ላይ ነው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የፊታችን እሁድ ድርጅቱን የአየር ንብረት ለውጥና ሰው ሰራሽ ልህቀትን ጨምሮ በዓለም ላይ የተደቀኑ አዳዲስ ተግዳሮቶችን ለማስተናገድ በሚያስችለው መንገድ ማሻሻል ላይ ያተኮረ የመጽያችን ጉባኤ ሰሚት ኦፍ ደ ፊውቸር በሚል ርዕስ የተሰናዳውን የሁለት ቀናት ስብሰባ በመክፈት ለአንድ ሳምንት የሚዘልቀውን ጉባኤ ያስጀምራሉ። በያቶቻችን ዘመን በተዘረጋ ስርዓት ወደፊት ለሚመጡት ለልጅ ልጆቻችን የሚበጅ ነገር ለመፍጠር አንችልም። የወደፊታችን ውል ፓክት ኦፍ ደ ፊቸር የሚል ርዕስ በተሰጠው ውል ይዘት ዙሪያ ሲደረጉ የቆዩ ድርድሮች አዳጋች የነበሩ ይሁን እንጂ መርሃ መንግስታቱ ስምምነቱን እንደሚያጸድቁ ይጠበቃል። አድማጮችና ተመልካቾች እየተከታተላችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ለመጀመሪያው አጋማሽ የያዝናቸውን ዝግጅቶች በዚህ ያጠናቅናን ነው። ለሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነን ያለ ነው። የሁለተኛው አጋማሽ የመጀመሪያው ዝግጅታችን በአባይ ግድብ ዙሪያ የተሰናዳ ውይይት ይሆናል። በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦትን ያሳድጋል የተባለለት ግዙፍ ግድብ ህዳሴ በመጨረሻው እውን መሆኑ መዘገቡን ተከትሎ የአባይን ልጅ የሚለው ተረት ተረት ሆኖ ሊቀር ነው የሚል ጥያቄ ጋብዟል። የግዙፉ ግድብ ስጋት ያሳደረባትና ብርቱ ተቃውሞ ስታሰማ የቆየችው ግብጽ የንጹህ አህጉሩ ፖለቲካ ሁኔታና የኢትዮጵያ አጠቃላይ ይዞታ ቀጣዩን ምዕራፍ እንደምን ይቀርጹት ይሆን የሚል ጥያቄም ይነሳል። የተሻሉ የሚባሉ ቀጣይ አቅጣጫዎች አስመልክቶ ከሶስት የጉዳዩ አዋቂ ባለሙያዎች ጋራ ውይይት አካሂደናል። ውይይቱን ያሰናዳው አሉላ ከበደ ነው። የውይይቱን የመጀመሪያ ክፍል እንደሚከተለው አሰናድቶታል። እንግዶቼ በቅድሚያ ለተሳትፏቸው አመሰግናለሁ። በትውውቁን ጀምር ከውሃ ጉዳዮችና ከዓለም አቀፍ የውሃ ሕግ አዋቂነታችሁ ባሻገር በአባይና አለፍ ብሎም በናይል ወንዝ ይዞታ ታሪክና ስምምነቶች፣ እንዲሁም ውዝግቦች ዙሪያ በሚነሱ ጭብጦች ላይ ጥናቶች ያካሄዳችሁ ባለሙያዎች ናችሁ። የዛሬው ውይይታችን ትኩረት የሚያደርግባቸውን ጉዳዮች ጨምሮ ከዚህ ጋር የተዛመደ ስራችሁንና ራሳችሁን በምታስተዋውቁበት ብንንደረደር። እሺ አሉላ፣ በጣም አመሰግናለሁ ስለጋበዝከኝ። ጥሩ ሰው አሰፋ እባላለሁ እኔ በታምፓ ፍሎሪዳ፣ በተለይ ዋና አየር ንምትከ የምንሰራ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ ስለጋበዝከኝ። ቴንኪው አሉላ ድሎ ስለሰጠህኝ። ስኔ ማህሙድ ሰፊ ትኩዬ እባላለሁኝ በአለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። ናይል ኢን ዘ ሌጋል ኤንድ ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ አንድ ኮንቲንዩቲ የሚል መጽሐፍ ኦተር ነኝ። የፒኤች ዲ ዲዘርቴሽን ነበረ። ከዊ አስፐር ጋ አብሬ እሰራለሁ። በህዳሴ ግድቡና በናይል ቤዚን ዙሪያ በጠቃላ የህግ ባለሙያ ነኝ። እሺ አመሰግናለሁ አሉላ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሃዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው። ፒኤችዲ ስራይን የምሰራው ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው። አሁን ያለው እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊያስፓር ውስጥ የምሳተፋለው። ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደ እሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል የኢትዮጵያ ውሃ አጠቃቀም ኮንትሪቢት ከሚያደረጉ ኦርጋናይዜሽኖች ጋር ብሬ እሰራለሁ። መልካም ለትውውቁ አመሰግናለሁ እንግዶቼ። ከነገሩ እምብርት እንነሳ ለጠቅላላ ውይይታችን መነሻ ከሚሆንን መሠረታዊ ጭብጥ ብንንደረደር፣ ዶክተር ጥሩ ሰው እንደ ትውውቁ ሁሉ ይህንንም ከርሶ ልጀምር። የህዳሴ ግድብ ተጠናቀቀ። ከህዳሴ ግድብ ግንባታ በኋላ ስራ ላይ ይውላሉ የተባሉ ተስፋ የተጣለባቸው ጉዳዮች እውን ሊሆኑ ነው የሚል አይነት መንፈስ ያለው ዜና ነው የተሰማው። በእርግጥ የቱጋና ያለ ነው? ዶክተር ጥሩሰው የህዳሴ ግድብ ጉዳይ ሲነሳ፣ የአባይ ግድብ ጉዳይ ሲነሳ እና እንዲያመጣ የሚፈለጉት አዎንታዊ ለውጦች ሲታሰቡ፣ አመሰግናለሁ አሉላ። በጣም መሰረታዊ የሆነ ጥያቄ ነው ያነሳው። የቱጋ ነው አሁን ብንል፣ እንደ ቴክኒካል ሰው እኔ ተጠናቆል ነው ምለው። ግን ቁጥር ካስፈለገ ምናልባት ለአድማጮችህ ዛሬ ሰዓት ያለነው አራት ተርባይኖች ተክለናል። አራቱ ደግሞ ወደ ሰላሳ ፐርሰንት የሚሆነውን ሙሉ ሲሆን የሚያመነጨውን የሚያደርጉ ማለት ነው ሙሉ ሲሆን አምስት ሺ አንድ መቶ ሀምሳ ሲሆን እነኛ አራቱ ደግሞ አንድ ሺ አምስት መቶ ሀምሳ ሜጋዋት የሚያመነጩ የሚችሉ ናቸው። ሌላው በሙሌትም በኮንስትራክሽን ስናየው ጥሩ ቦታ ነው ያለው ማለት እንችላለን። ሌላው ያው እንደምታውቀው እንግዲህ የህዳሴ ጉዳይ በጣም አጨቃጫቂ ለረጅም ጊዜ የሄድንበት ሁኔታ ነው ያለው ግን አንድ መሰረታዊ የሆነው ምንድን ነው በፊትም በኔጎሽሽም ላይ ኔጎሽት ሲያደርጉ የሚያወሩት የሚጠቀሙት ነገር ቢኖር ኮንስትራክሽን እና ኦፕሬሽን የሚባል ነገር አለ መስራት ሲጀመር ስለዚህ አሁን ኦፊሻሊ ያንን የኦፕሬሽን የሚለውን ጀምረናል ማለት ነው ያ ደግሞ ከአርባ ዘጠኝ ቢሊዮን ሜትር ኪዩብ በላይ ከሆነ ኦፐሬሽን ይባላል። ከዛ በፊት ግን ኮንስትራክሽን ነው ብለው ለረጅም ጊዜ ሲጨቃጨቁበት የነበረም ነገር ስለሆነ እንዳልከው ቁጥሩን መናገር ከሆነ እንግዲህ ዛሬ ያለነው እስከ ስልሳ ሁለት ቢሊዮን ኪቢክ ሜትር የሚሆን ይዘናል። ሲሞላ ሰባ አራት ቢሊዮን ኪቢክ ሜትር ነው የሚሆነው። ካሉት ደግሞ ከአስራ ሶስቶቹ አራት ተርባይኖች ይዘናል ማለት ነው እና ይሄንን ማመንጨት እንችላለን ግን ወደ ኋላ ልንመጣበት እንችላለን። ይሄ የተመነጨውን ደግሞ እንዴት ለሰው እናደርሳለን የሚለው በደንብ መሰመር ያለበት ሁኔታ ነው። እዚህ ላይ ላቁም። ትክክል፣ ወደ ዋናው በር መግቢያ አድርሰውን ነው ያቆሙት። ትልቁ ጥያቄ ይመስለኛል። መግደላዊት፣ ወደ አንቺ ልመጣ ነው። በተለይ የሁለቱ ሀገሮች ግብፅ፣ እና ሱዳን ፍላጎት ይሟላል አይሟላም ከሚለው አንስቶ ሌሎች የሀገራቱን ግንኙነቶች ውጥረት ውስጥ እስከሚያስገቡት ድረስ ውዝግብ አልተለየውምና የሕዳሴ ግድብ ጉዳይ እድሜ ያህል የምናስታውሰው ዛሬ ያልተቋረጠ ሁኔታ እናያለን። ምናልባት አሁን የደረሰበት ቦታ ይሄን አቅጣጫ የሚያስቀይር ነገር ተፈጥሮ ይሆን? ምናልባት የሱዳን ጉዳይ ለየት ባለ ዓይን የሚታይበት ነው። ሱዳን በእርስ በርስ ጦርነት ውስጥ የተዘፈቀችበትና የበረታ ፈተና እየታመሰች ያለችበት ነው። ረሃብና ድርቅን ጨምሮ ግብፅ ጠንከር ያለ አቋምም ፍላጎቷም ይጓደላል የሚለውን የሚቀርቡትን ሳይንሳዊ ትንታኔ በሚሞግት መልኩ የቀጠለች አገር ነች። እና ና ይሄ ሁኔታ ምን ቀየረ? መግደላዊት አሁን የአባይ ውሃ ተፋሰስ አጠቃቀም ላይ መሰረታዊ የሆነ ችግር አለ። አሁን ላይ የተከሰተ ሳይሆን ከዘመናት ጀምሮ ይዘነው የመጣ ነው። ፍትሀዊ ያልሆነ አጠቃቀም አለ። ስለዚህ ህዳሴ ግድብ ባይሆን እና ሌላ ምንም አይነት ፕሮጀክትን ብንሰራ ችግር መፈጠሩ አይቀርም ነበር። ስለዚህ ይሄ ህዳሴ ግድብ አወዛጋቢ ነው የሚለውን ብዙም አልቀበለውም። አትሊስት ከኢትዮጵያ ሳይ ለህዳሴ ግድብ አወዛጋቢ ሆኖ ሳይሆን ምንም አይነት ፕሮጀክት የአባይ ተፋሰስ ላይ አወዛጋቢ ሳይሆን የታችኛው ተፋሰስ ሀገራትን ጥቅም ይነካል ተብሎ ስለሚታሰብ ነው እንጂ ህዳሴ ግድብ ምንም አከራካሪም አወዛጋቢም ፕሮጀክት መሆን ያልነበረበት ጉዳይ ነበር። ግን ወደ ነጥብ ስመጣ የህዳሴ ግድብ መጠናቀቅ፣ አትሊስት ኮንስትራክሽኑ መጠናቀቁ ለኢትዮጵያ ትልቅ ድል ነው። ለኢትዮጵያም ብቻ ሳይሆን ለተፋሰሱ ሀገራት ትልቅ ስታትስ ኮ የምንለውን ነገር የሚያንቀሳቅስ አይነት ሙቭመንት ነው። እስካሁን እንግዲህ እስከ ዘመናት ጀምሮ ሁሉም ሀገሮች በተለይ ኢትዮጵያ የአባይ ውሀን ለመጠቀም ፍላጎቱ ነበረ፣ አቅሙ ግን አልነበረም። አሁን ፎር ፈርስት ታይም ኢን አወር ሂስትሪ በራሳችን አቅም፣ በራሳችን ገንዘብ፣ በራሳችን ጥረት ይሄን የሚያክል ትልቅ ፕሮጀክት ሰርቶ ማጠናቀቁ አንደኛ ፌቨሩን ይሄ የፓወር ዳይናሚክስ ፌቨሩን ወደ ኢትዮጵያ እና ወደ ላይኛው ተፋሰስ ሀገሮች ያመጣዋል። ይሄ ማለት ህዳሴ ግድብ ሁሉንም የአባይ ውሀ ተፋሰስ ውስጥ የአባይ ተፋሰስ ውስጥ ያለውን ችግር በሙሉ ፈቶልናል ማለት አይደለም። ግን አትሊስት አገሮች አንድ ላይ መጥተው እንዲነጋገሩ በኋላ ላይም ዶክተር መሀመድ ያነሳው ይሆናል ተፋሰሱን ሊገዙ የሚችሉ ማዕቀፎች እነሱ ላይ ንግግሩ እንደገና እንዲነሳ ከዛም ከዛም አልፎ ተርፎ እንዲፈረም እንቅስቅ ለእነሱም ሁሉም እንቅስቃሴዎች ኤነርጂ ሀይል ሰጥቷል። ስለዚህ ህዳሴ ግድብ ለኢትዮጵያ ያለው ጠቀሜታ ምንም የሚነገርም አይደለም፣ የሚካድም አይደለም። ከዛም ባሻገር ግን ከእኛ አልፎ ለሌሎችም ተፋሰስ ሀገሮች መነቃቃትን ፈጥሯል። አዎ እንችላለን የሚለውን ስሜት ይፈጥራል። ከዛም ባሻገር ፓወር ዳይናሚክስን ወይም ይሄ ስታትስ ኮን ሁልጊዜ የታችኛው ተፋሰስ ሀገሮች ዶሚኔት ከሚያደርጉበት ሲናሪዮ አሁን የላይኞቹም ተፋሰስ ሀገሮች በትክክል ወደ ሌቭል ፕሌይንግ ፊልድ እንድንመጣ መንገዱን ከፍቶልናል። ስለዚህ ምንድን ነው ኢምፕሊኬሽኑ? የህዳሴ ግድብ አባይ ተፋሰስ ላይ በጣም ትልቅ ጌም ቼንጀር የሆነ ፕሮጀክት ነው የሚሆነው። ለኢትዮጵያ ያለው ጠቀሜታ እንዳለ ሆኖ ከዛም ባሻገር ግን ሰፋ ያለም ኢምፕሊኬሽን አለ። መልካም። መግደላዊት በዝርዝር ነው የተመለከትሽው። የኢትዮጵያ ህዝብ ፍላጎት የውሃው ምንጭ ወይም ደግሞ ለትልቁ አባይ የምታዋጣውን ያህል ያልተጠቀመች የአባይን ልጅ ውሃ ጠማው ከሚለው ብሂል የዘለቀ ነው እና ተጠቃሚነቷ ጥያቄ ውስጥ የሚገባ አይመስለኝም። ዶክተር መሐመድ ወደ አንተ ልምጣና መግደላዊት ካቆመችበት ብትወሰድ፣ በተለይም ደግሞ እነኚህ ስር የሰደዱ ውዝግቦች እንዳሉ ሁኔታዎች ነው ውዝግቦችን እያነሳሁ ያለሁት አሁንም እነኚህ ውዝግቦች አንዳንድም የግንባታውን ያደናቅፋሉ እስከሚባለው ድረስ ተጽዕኖዎች በተለያዩ መንገዶች የግብጽ ፍላጎት ይጓደላል የሚለው መከራከሪያ አጥጋቢም ይሁን አይሁን ከሕግ አንጻርም የሚታይበትን ጨምሮ ስር ለሰደዱ ውዝግቦች ለዓመታት ለቀጠለ በወጉም ላልተቋጨ ድርድር ድረስ የዘለቀ ነበርና ከሕግ አንጻር እነኚህን የተፋሰሱ ሀገሮች ጥቅም በተማከለ መልኩ ለማስጠበቅ ምን አይነተኛ ለውጥ ያስከትላል? ከህግ አንጻር መግደላዊት ቀደም ብላ ዋና ዋና የምትላቸውን ጭብጦች አንስታልናለች። አመሰግናለሁ። አሩላ፣ ይሄ ክሪቲካል ጥያቄ ነው። እኔ የህዳሴ ግድቡን የምገልጽበት መንገድ አሁን በጸሐፊም ላይ ጽሁፎች ላይ በአብዛኛው የምገልጸው ዲፋክቶ የሆነ ለውጥ አምጥቷል ብዬ ነው ስታተስ ኮ ላይ ቅድም መቅደላዊትም እንዳለችው ዲፋክቶ ማለት በነባራዊ ሁኔታ በተጨባጭ ማለት ነው። ነገሮችን የቀየረበት ሂደት ነው ያለው የህዳሴ ግድቡ ማለት። ይሄ ስታተስ ኮ ምንድን ነው ወደሚለው ነው የሚወስደን። ስታተስ ኮ የታችኛው የተፋሰስ ሀገራቶች ፕራይመርሊ ግብፅና ሱዳን ሲግኒፊካንት የሚባለውን የአባይ ውሃ የሚጠቀሙበት ሂደት አምሳ አምስት ቢሊዮን ኪቢክ ሜትር ውሃ በህግ ደረጃ አሁን ዘጠኝ ሀምሳ ዘጠኝ በተስማሙ ስምምነት ግብጽ ሀምሳ አምስት ነጥብ አምስት ቢሊዮን ኪቢክ ሜትር ውሃ ትጠቀማለች፣ መብት አላት ይላል። ከዛ በተጨማሪ ሱዳን አስራ ስምንት ነጥብ አምስት ቢሊዮን ኪቢክ ሜትር ውሃ ትጠቀማለች። አስር ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን ተትቷል። ይሄ አሁን ካውንት የተደረገው ነው። ግን አንዳንድ ሳይንቲስቶች እነ ዶክተር ጥሩ ሰውም በኋላ ላይ ሊጨምርበት ይችላል። የአባይ ተፋሰስ ውሃ መጠኑ ከዚህ በላይ ነው ሰማንያ አምስት ሰማንያ አራት ቢሊዮን ኪዩቢክ ሜትር ውሃ በላይ ነው እና አናካውንትድ የሆነ ውሃ አለ ያንንም በጠቅላላ የምትጠቀመው ግብጽ ናት ማለት ነው። ኢትዮጵያ በዚህ ሂደት ውስጥ ሲግኒፊካንት የሚባለውን የውሃ መጠን ኮንትሪቢዩት እያደረገች ምንም ያልተጠቀመችበት ሂደት ነበረ። ይሄንን ሂደት እንግዲህ በዋነኝነት በህዳሴ ግድብ ነው ሲግኒፊካንት የሚባለው ዲቨሎፕመንት የተጀመ አብላጫውን ወይንም ከፍተኛ መጠን ያለው ውሃ እያበረከተች እያልከን ነው። እያበረከተች የህዳሴ ግድቡ መገንባት ሲጀምር ነው እንግዲህ ይሄ ኢኩተብል ወደሆነ ወይም ደግሞ የፍትዕ እና የርትዕ አጠቃቀም ሂደት ውስጥ መግባት የጀመር ነው ማለት ነው። የህዳሴ ግድቡ ሲጠናቀቅ ይህንን ያለውን ስታተስ ኮ ኢትዮጵያ ምንም የማትጠቀምበት፣ ግን የታችኛው ተፋሰስ ሀገራቶች ደግሞ በጠቅላላ ውሃውን የሚጠቀሙበትን ስታተስ ኮ በፋክት ደረጃ የቀየረበት ሂደት ነው። በፋክት ወይም ደግሞ በተጨባጭ ሁኔታ የቀየረበት ሂደት ዲፋክቶ እንለዋለን። ግን አሁን ዲጁር የምንለው ደግሞ አለ። ዲጁር የምንለው ማለት ከህግ አንጻር ደግሞ ምንድን ነው ያለው ኢምፕሊኬሽን ስንል እስቲል የታችኛው የተፋሰስ ሀገራቶች ኢንቮክ የሚያደርጉት ወይም ደግሞ ሪላይ የሚያደርጉት በዚሁ በቅኝ ግዛት እና የቅኝ ግዛት ርዝራዥ በሆነ በአስራ ዘጠኝ ሀምሳ ዘጠኝ የተስማሙ ስምምነት መብታችን ነው ሸራችን ነው ብለው የሚሉበት ሂደት አለ። ሌላ ደግሞ ትልቅ የሆነ ይሄንን ስታተስ ኮ ለማስቀየር ኮኦፕሬቲቭ ፍሬምወርክ አግሪመንት የሚባል ፕሮጀክት ነበረ በአስራ ዘጠኝ ዘጠና አምስት አካባቢ ጋር የጀመረ ከዛ በኋላ ዘጠና ሰባት ላይ በትክክል ኔጎሽዬሽን ያደረጉበት ከአስር ዓመት በላይ ድርድር ያደረጉበት ሂደት ነበረ። እዛ ሂደት ላይ ያልተስማሙበት የስምምነቱ አርባ ምናምን አንቀጾች አሉት። ትልቅ የሆነ ዶኪሜንት ነው። አሁን ባለው የዓለም አቀፍ ህግ ሞደርን ኢንተርናሽናል ዋ ተብለው የምንላቸው ወይም ዘመናዊ የዓለም አቀፍ የውሃ ህጎች የምንላቸው ሪፍሌክሽን ነው እነሱን የእነሱ ነጸብራቅ ነው እነሱን በአንድ ላይ ያካተተ ማንንም የማይጎዳ ሁሉንም የተፋሰሰ ሀገራቶች የሚጠቅም ተብሎ ዲዛይን የተደረገ አግሪመንት ነው ማለት ነው። ይሄን አግሪመንት የእነሱን በፊት የነበረውን ሱዳንና ግብጽ በአስራ ዘጠኝ ሀምሳ ዘጠኝ ስምምነት ላይ ያላቸውን መብት ሪኮግናይዝ መደረግ አለበት፣ ቻይና እናደርግም ይሄን አግሪመንት ብለው የወጡበት ተጨባጭ ሁኔታ ነበር ያለው ማለት ነው። ያ ከወጣ ያ ከታለቀ በኋላ ኢትዮጵያ እንግዲህ በአለም አቀፍ ህግ መሰረት ሁላችንንም ተጠቃሚ በሚያደርግ ሂደት ኮኦፕሬት አድርገን በጥሩ ጉርብትና ላይ ተመስርተን የምናደርገውን ፕሮጀክቶች በጠቅላላ ያንን አስቀርታችኋል። ስለዛ ያለን አማራጭ እኛ እናንተ እየበላችሁ ቁጭ ብለን የምናይበት ተጨባጭ ሁኔታ የለም። ስለዛ ግንባታ መገንባት አለብን በሚል የህዳሴ ግድብ ተጀምሯል ማለት ነው። ይሄ ፕራክቲስ በተግባር ያለውን ነባራዊ ሁኔታ የቀየረበት ሂደት አለ። ግን በህግ ያለው ነባራዊ ሁኔታ እንዲቀየር የግድ የታችኛው የተፋሰስ ሀገራት ይህንን የኮኦፕሬቲቭ ፍሬምወርክ አግሪመንት መፈረም መቻል አለባቸው። እነሱ ካልፈረሙት የኮኦፕሬቲቭ ፍሬምወርክ አግሪመንቱ በሶስተኛ የዓለም አቀፍ ህግ መርህ ምን አለ? አንድ አግሪመንት ወይም አንድ ህግ አስገዳጅነት ኃይል ያለው ማለት ነው ያልተዋዋሉ ኃይሎች ላይ ያልፈረሙ እና ያላጸደቁት ሀገራቶች ላይ የአስገዳጅነት ኃይል የማይኖሩበት ሰርከምስታንስ ይኖራል እና የሌጋል ኢምፕሊኬሽኑ ያን ያክል ገና ይቀረዋል ማለት ነው። ይሄንን እንግዲህ በኋላ ላይ እኔ በጽሁፌም በምንም ሰጀስት የማደርጋቸው ሪኮመንድ የማደርጋቸው መንገዶች አሉ። ምን አይነት አፕሮችን ብትከተል ኢትዮጵያ የታችኛው ተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማምጣት ትችላለች የሚለው ግድቡ አንደኛው ሲግኒፊካንት የሆነው ዲቨሎፕመንት የሚያደርገውን ከህግ አንጻር እንደ መደራደሪያ የምንጠቀምበት ሂደት እና እሱን እንደ መደራደሪያ ተጠቅመን የታችን የተፋሻ ሀገራቶችን ኢንሴንቲቫይዝ አድርገን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀብ ቤዚኑን ሰስተነብል ወደሆነ የአጠቃቀም ሂደት ውስጥ እንድንመጣ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። አሉላ፣ መልካም። ዋና ዋናዎቹ ጭብጦች መነሳት ያለባቸው የተነሱ ይመስለኛል። እንዳልከው የሚቀጥለውን ሁኔታ በአማራጭነት የሚታዩትን የምናያለን። የቅርብ ጊዜው እንግዲህ ትኩሱ፣ ይህ ኮፖሬቲቭ ፍሬምወርክ አግሪመንት ያላችሁት የትብብር መግባቢያ አይነት ሰነድ፣ የቅርብ ጊዜውን ሁኔታዎች እናያለን። ከዚያ በፊት ግን ዶክተር ጥሩ ሰው ፈተናዎችን ብንመለከት፣ ምን አይነት ፈተናዎች ታለፉ እዚህ ለመድረስ የትኞቹስ ገና የሚቀጥሉ ፈተናዎች የሆኑ? በጣም ጥሩ ጥያቄ ነው አሉ አድማጭ ተመልካቾቻችን አሉላ ከባለሙያዎቹ ጋር ያደረገው ውይይት አላበቃም። በቀጣዩ ሳምንት ተከታዩን ክፍል ይዘን እንመለሳለን። ለዛሬው እንግዶቻችንን እናመሰግናለን። ዝግጅቶቻችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሆቲ ታጣቂዎች በርካታ የተባበሩት መንግስታት ድርጅት ሰራተኞችን ከያዙ ከሶስት ወራት በላይ ተቆጥሯል ሲል የሚጀምረው የዛሬው ርዕሰ አንቀጽ ሁሉም ለእስር በተዳረጉበት ወቅት ለየመን ሕዝብ የሕይወት አድን እርዳታን ለማዳረስ እየሰሩ ነበር ብሏል። የዩናይትድ ስቴትስ ልዩ የፖለቲካ ጉዳይ የተለዋጭ ተወካይ አምባሳደር ሮበርት ውድ በተባበሩት መንግስታት የጸጥታው ምክር ቤት ላይ ባደረጉት ንግግርም እንደ አውሮፓውያን አቆጣጠር ከ2020 ጀምሮ የታሰሩ የአሜሪካ የዲፕሎማት አባላትን ጨምሮ ሁሉም እስረኞች ካለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጥሪ ማቅረባቸውን ርዕሰ አንቀጹ ይገልጻል። ሁቲስ ሁቲዎች በእነዚህ እስረኞች ላይ እንግልት ማድረሳቸው ብቻ ሳይሆን የኑዛዜ ቪዲዮ በመልቀቅ እነሱን ለመበዝበዝ ይፈልጋሉ። ይህ አሳፋሪ የሆነ ፕሮፖጋንዳ በጣም አሰቃቂ ነው እናም በዓለም አቀፍ ደረጃ ሊወገዝ ይገባል። የሁቲ ማስፈራሪያ ስልቶች በቀሪዎቹ በተባበሩት መንግስታት ድርጅት ኤጀንሲዎችና መንግስታዊ ባልሆኑ ድርጅቶች የሚሰሩ የየመን ሰራተኞች ላይም እያተኮሩ መጥተዋል። በሁቲ ቁጥጥር ስር ባሉ የየመን ክፍሎች ያሉ የሰብአዊ እርዳታ ሰራተኞች ለደህንነታቸው እየተጨነቁ ነው። የተባበሩት መንግስታት ድርጅት ሰራተኞችና ሌሎች ህጋዊ የሆነ የሰብአዊ ተግባራቸውን ለሚያከናውኑት ዛቻና ማስፈራሪያ በፍጹም ምንም አይነት ማሳመኛ ምክንያት ሊኖረው አይችልም። ሁቲዎች በቀይ ባህርና አካባቢ በሚገኙ የውሃ መስመሮች ላይ የሚሰነዝሯቸው ጥቃቶች የቀጠናውን ሰላምና ደህንነት እንዲሁም ዓለም አቀፍ የባህር ላይ ነጻነቶችን አደጋ ላይ የሚጥል መሆኑንም አምባሳደር ውድ ማስጠንቀቃቸውንም በርሳ አንገዙ ተመላክቷል። እነዚህ የቀጠሉ ፍትሐዊ ያልሆኑ ድርጊቶች ቀድሞውንም ንጹሐን መርከበኞች ላይ አሰቃቂ ሞትን አስከትለዋል። እንዲሁም የአባል አገራት ዜጎችን ህይወትና የዓለም አቀፉን ማህበረሰብ ጥቅም አደጋ ላይ ጥለዋል። ሁልጊዜ ሁቲዎች ጥቃት በከፈቱ ቁጥር የበርካታ አገራት መርከበኞችን ህይወት አደጋ ላይ ከመጣላቸው ባለፈ በነዳጅ ማመላለሻ መርከቦችና ሌሎች አደገኛ ቁሶችን በሚያጓጉዙ መርከቦች ላይ በሚደርሱት ጉዳት የአካባቢ ውድመት አደጋ እየፈጠሩ ነው። ሁቴዎች ለራሳቸው ብቻ እንደሚያስቡ ግልጽ አድርገዋል ያሉት አምባሳደር ውድ የየመንና ሌሎች በአካባቢ ያሉ ማኅበረሰቦች ለኑሯቸው የሚተማመኑበትን የአሳ ማጥመድ ኢንዱስትሪና ክልላዊ ሥነ ምህዳሮችን ለማጥፋት ፈቃደኞች ናቸው፣ ልክ ለአካባቢው አስፈላጊ የሆነው ሰብአዊ እርዳታ ማዳረሱን እንዳዳከሙት ሁሉ ሲሉ መናገራቸውንም ርዕሰ አንቀጹ አመላክቷል። አምባሳደር ውድ በቴህራን ላሉ የሁቲ ደጋፊዎች ኢራን በማስታጠቅና ሁቲዎች ጥቃት እንዲፈጽሙ በማድረግ በኩል ተጠያቂ ስለመሆኗ ግልጽ ሊያደርጉ እንደሚገባም የምክር ቤቱ አባላትን አሳስበዋል ብሏል ርዕሰ በቅርቡ በየመን የተከሰተው የጎርፍ መጥለቅለቅ ከዩናይትድ ስቴትስ እና ከሌሎች ዓለም አቀፍ አጋሮች የሚሰጠውን ድጋፍ እና የቴክኒክ ድጋፍ ከመቼውም ጊዜ በላይ አስፈላጊ አድርጎታል ያለው እርስ አንቀጹ አምባሳደር ውድ፣ ይህ ጊዜ በተለያየ የፖለቲካ ሁኔታ ውስጥ የምንሆንበት አይደለም ሲሉም አስጠንቀዋል። ብሏል የጸጥታው ምክር ቤት በየመን ያሉ የፖለቲካ የጸጥታና የሰብአዊ ተግዳሮቶችን ለመፍታት በጋራ የሚሰራበት ጊዜ አሁን ነው ሲሉ አምባሳደር ውድ መናገራቸውን በመጥቀስም የዕለቱ እርስ አንቀጽ መልእክቱን አጠናቋል። ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችን፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደ